ቀዳሚው ዘገባችን ወደ አምቦ ነው የሚወስደን የመድረኩና የኦሮሞ ፌዴራሊስት ኮንግሬስ ፓርቲ መሪ ዶክተር መረራ ጉዲና በዛሬው ዕለት በበርካታ ሺዎች የተቆጠሩ የአምቦና ጉደር ከተማ ነዋሪዎች የተገኙበት የምርጫ ቅስቀሳ አካሂደዋል ይላል ባልደረባችን የንኩሰማ ጊዜር ከጉደር ከተማ ያጠናቀረው ዘገባ እነሆ ከአዲስ አበባ በስተምዕራብ የምትገኘው የጉደር ከተማ በዛሬው ዕለት በአይነቱ ትልቅና በዜማና በሆታ የደመቀ የምርጫ ቅስቀሳ አስተናግዳለች። የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የጉደርን ሕዝብ ወክለው ለሶስት ተከታታይ ዓመታት በፓርላማ በአባልነት ማገልገላቸው ይታወሳል። በዛሬ የምርጫ ዘመቻቸው ለድምፅ ሰጪዎች ያቀረቡት መልእክት ከኦሮሞ ሕዝብ የመብት ጥያቄዎች አንስቶ የምጣኔ ሀብትና የልማት ተጠቃሚነት አንጻር በኦሮምኛ ሰፊ ንግግር አሰምተዋል። ሰበኬ ዶክተር መራራ ለህዝቡ ያሳለፉትን መልእክት እንዲያብራሩም ጠይቄያለሁ። ዋና መልእክታችን ይህ መንግስት ላለፉት ሀያ አራት ዓመታት በኢትዮጵያ ህዝብ ላይም ኦሮሞ ህዝብ ላይም ሲሰራቸው የነበሩትን ወንጀሎች፣ ሲያካሂዳቸው የነበሩ ዋከባዎች፣ ሲያካሂዳቸው የነበረው ዘረፋዎች ለህዝቡ መግለጽ ነበር። በዲሞክራሲ ስም ለአራት ዓመታት በዲሞክራሲ ስም ለሀያ አራት ዓመታት ሲያደርጋቸው የነበረውን ጸረ ዲሞክራሲያዊ አገዛዝ ስንናገር ነበር። በዝርዝር አንዳንድ ቦታዎች መሬት በመቀማት የአምቦ ከተማ ሕዝብ እንዲሁም ወደ 10 ኪሎ ሜትር በስተ ምዕራብ የምትገኘው የጉደር ከተማ ነዋሪዎች ግንቦት 16 ቀን ተወካዮቻቸውን ሲመርጡ፣ መብትና የምጣኔ ሀብት ተሳታፊነት አብይ ምርጫ መስፈርቶቻቸው እንደሆኑ ገልጸውልኛል። በዚህ ሳምንት ውስጥ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአምቦ ከተማ ወደፊት የሚገነባ የባቡር መስመር የመሰረት ድንጋይ አኑረዋል። ከተማዋን አብይ ከሆኑ የምጣኔ ሀብት ማዕከሎች ለማስተሳሰር በማሰብ መከናወኑን ጠቅላይ ሚኒስትሩ ገልጸዋል። አምቦና አካባቢዋ በስፋት ከግብርና በስተቀር ሰፊ የኢንዱስትሪ ልማቶች አይታዩባትም። በዛሬው ዕለት ያነጋገርኳቸው የከተማዋ ነዋሪዎች በአምቦ ያለው የምጣኔ ሀብት እንቅስቃሴ አምቦ ውሃና ለግንባታ የሚውለው አምቦ ድንጋይ ነው ብለዋል። እስኪ የጥቂቶቹን አስተያየት እንስማ። ተጨርታ የት አካባቢ ነው የምትኖረው? የሚኖረው ምኖሮ ጉደር 02 ቀበሌ እንግዲህ እዚህ ዛሬ የተገናኘ ነው። ዶክተር መራራ ጉዲና የኦፌኮ መሪ እዚህ የምረጡ እንቅስቃሳ ሲያደርጉ ነበር። ለምንድን ነው አንተ እዚህ የመጣኸው? እኔ ያመጣት ከስር ከመሰረቱ በ1996 ነው የጨረስኩ ከትምህርት ቤቱ እስካሁን ተምሬም እድል አላገኘሁትም። ሁለተኛ ደግሞ ለምርጫ ፍትሃዊ ነጻነት ለማግኘት እዚህ ዶክተር መራራ ጉዲና ተገኝቶ ለመብታችን ለመከራከራቸው በጣም ደስ ብሎ ነው የሚመጣው። ስራ በማጣት ነው እዚህ የተሰለፍከው ማለት ነው? አዎ ስራ መጥቼ አንደኛ ስራ አጥነኝ፣ ሁለተኛ ደግሞ በዚህ አካባቢ ላይ 95 96 ተገርፌ ያልታሰርኩበት ቦታ የለም። ታፍኜ አምቦ ቤተ መንግስት ውስጥ ሁርማት ኮንቴነር ውስጥ ያልተገረፍኩበት ቦታ የለም እስካሁን አስተማሪነት ነጻ ካላገለገልክ አንድ ሁለት ወር ወይ ሶስት ወር ወይ አንድ አመት ሁለት አመት ሶስት አመት ካላገለገልክ ስራ አታገኝም የሚባል። በዛ ምክንያት እኔ ይህን ስራ ነጻ አልሰራም። እኔ የድሀ ልኝ ነኝ። ወደ ቀን ስራ ገብቼ ሰርቼ ራሴን ማኖር አለብኝ ብዬ ለ ቅቄ ኪንግናም ኢንተርፕራይዝ ኮሪያ ደቡብ ኮሪያ የሚባሉትን በመካኒክነት ረዳት መካኒክ ገባሁ። ከዛ በጉጂ ዞን ውስጥ ሁለት አመት ከምናምን ሰርቼ አሁን ደግሞ ስራ ጥቼ ቁጭ ብያለ ስራም ስላለቀ የመንገድ ስራ ስላለቀ በዛ ምክንያት አሁን ስራ ጨርሼ ቁጭ ብያለሁ። ዶክተር መረራ ጉዲና እዚህ መጥቶ ለእኛ መፍታችን ለፍትሐዊ፣ ለኦሮሞ ወጣቶች መከራከራቸውን በጣም በጣም ደስ ብሎኝ እዚህ ጋር ለወደፊትም ደግሞ እንደዚህ እንደሚቀጥል ዛሬ አንድ አምስት እያሉ ሰዎቹን ተማሪዎቻችን እያሰሩ እያስቸገሩን ነው። እዚህ ጉና ደስ ብሎ መጣ ነው። መልካም እንግዲህ፣ ይህ አንዳንድ ወጣቶችን ስናነጋግር ኢህአዴግ በስፋት የስራ እድል እንደፈጠረላቸው ይገልጻሉ። በተለይ የመንገድ ስራ እንደዚህ የመሳሰሉት የግንባታው፣ የትምህርት እድል፣ የስራ እድል ተስፋፍቶልናል ይላሉ። ይሄ አንተ ቅድም ከገለጽከው ጋር አነጻጽርና እንዴት ታየዋለህ? ዶክተር መራራ ከዚህ የተሻለ ወይም ደግሞ የሳቸው ፓርቲ ኦፌኮ ከዚህ ከኢህአዴግ ወይም ከኦህዴድ የተሻለ ምን ያመጣል ያለው ብለህ ድጋፍን የምትሰጠው? አዎ በትምህርታቸው እርሳቸው በእውቀት በዚህ መንግስት አድሎ እንዳለ፣ ከዚህ የተሻለ ከዚህ በተለይ ለኦሮሞ ወጣት ከዚህ የተሻለ ውጤት ያመጣሉ ብዬ እገምታለሁ። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማ ጊዜር ነኝ ከጉደር ወደ አዲስ አበባ የተጓዘው ባልደረባችን ሄኖክ ዘማ እግዜር በሌሎችም ዘገባዎች ምላልት እናገኘዋለን። የምርጫውን ሂደት እየተከታተለ ከሌሎች ባልደረቦቻችን ጋር ይዘግብልናል። ሄኖክን አመሰግናለሁ። አድማጮች የምትከታተሉት በ ሀያ ሁለት ና ሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የማኛው ቋንቋ አገልግሎት የሚተላልፈውን ልዩ ስርጭታችንን ነው።